ጤናና አካባቢ ሆኔ ባህር ዳር ነው የምኖረው። እና ውሃ በጣም የሚገርምሽ ነገር አሁን በአራት ቀን በአምስት ቀን እየመጣሽ ነው ለታ ፍጽሞ ይገርምሻል። ውሃ መብራት የሚባል ነገር የለም ዳቃ ያኔ ሰ እሳተና ግድም ወረዳ በሚዘው ካሁን በፊት ደህና ነበር። አሁን ከድርቱ ጋር ተያይዞ ማለት ነው። በጣም ከፍተኛ ችግር ነው ያለው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ ያስቀደምነው ከእናንተ ያገኘነውን አስተያየት ነው። የተባበሩ መንግስታት ድርጅት ላለፉት 15 ዓመታት አቅዶ ከተንቀሳቀሰበት የአምአቱ የልማት ግቦች አንዱ ንጹህ ውሃን በተገቢው መንገድ ለሁሉም ማዳረስ ነው። ኢትዮጵያ ባለፉት ዓመታት ንጹህ ውሃ የሚያገኘውን ሕዝብ ቁጥሯን ከፍ ማድረጓን ትናገራለች። ዜጎች ደግሞ ዋና ከተማ አዲስ አበባም እየኖሩ ውሃ እንደ ልብ ማግኘት አልቻልንም የሚል ሮሮ ያሰማሉ። ለጥቂት ደቂቃዎች ሕይወት ስለሆነው ውሃ እንነጋገር፣ አብረን እንቆይ። የዓለም የጤና ድርጅት ንጹህ ውሃ ማግኘት ማለት ከውሃ ወለድ በሽታዎች ስጋት መዳን ነው ይላል። ውሃ አለማችን ከተሸከመቻቸው የተፈጥሮ ሀብቶች የሚበረክተው ቢሆንም የአያያዙ ጉድለት እንዳለ ሆኖ ያለውንም ንጹህ ውሃ ለሁሉም ማዳረስ አለመቻሉ ዛሬም መነጋገሪያ እንዲሆን አድርጎታል። በዩኒሴፍ ኢትዮጵያ የውሃ አቅርቦትና የንጽህና አጠባበቅ መርሃ ግብር ኃላፊ ዶክተር ሳሙኤል ጎድፍሬ የኢትዮጵያ የንጹሕ ውሃ አቅርቦት የሚያሳየው መሻሻል አበረታች መሆኑን ይናገራሉ። ኢትዮጵያ ውስጥ በሚታየው የንጹሕ አቅርቦት መሻሻል ተበረታተናል። እንደሚታወቀው ከአንድ ዓመት በፊት በዚህ ወቅት 57 በመቶ የሚሆነው ህዝብ ንጹሕ ውሃ ማግኘት በመቻሉ መርካቱ ተሰምቷል። ይህ ደግሞ ራሳቸው ተጠቃሚ ቤተሰቦች ተጠይቀው ንጹሕ የመጠጧ ማግኘታቸውን ባንደ በታል ቸው አረጋግጠው ነበር። እናም አሁን በተባበሩት መንግስታት ድርጅት ምደባ መሰረት 57 በመቶ የአገሪቱ ህዝብ ንጹህ ያገኛል ማለት ነው። ምንም እንኳን በአምአቱ የልማት እቅድ መሰረት ንጽህናው የተጠበቀ የመጠጥ ውሃ ለማዳረስ ጥረት ቢደረግም አሁንም ቢሆን አብዛኛው ህዝብ ውሃ ለማግኘት ረዥም መንገድ በመጓዝ የወንዝና የምንጭ ውሃን እንደሚጠቀምም ዶክተር ጎድፍሬ ያስረዳሉ። አሁንም 50 በመቶ የሚሆነው ህዝብ ንጹህ አያገኝም። ዛሬም ንጹህ ውሃ ለማግኘት ብቻ ሳይሆን ምግብ ለማብሰል ለጽዳትም ሆነ ለመታጠቢያ ንጽህናቸው ያልተጠበቀ የውሃ ምንጮችን ማለትም ኩሬም ሆነ ወንዝ ፍለጋ መጓዛቸው አልቀረም። በተለይ ደግሞ ችግሩ የሚጠናው የትኛውም አይነት የውሃ ምንጭ በቀላሉ በማይገኝባቸው የኢትዮጵያ ቆላማ አካባቢዎችና ውሃ ለማግኘት ብዙ መቆፈር በሚያስፈልግባቸው ስፍራዎች ነው እንዲህ ያለውን የውሃ ውጥረት ና የንጹህ ውሃ አቅርቦት ችግር ለመቅረፍ ዩኒሴፍ ከአጋሮቹ ጋር በመተባበር ፕሮጀክት ቀርጾ እስከ መጪው አራት ዓመት ድረስ እያንዳንዱ ኢትዮጵያዊ ንጹህ ውሃ እንዲያገኝ ለማድረግ እየሰራ መሆኑን ይናገራል። መርሃ ግብሩ ከፍተኛ ገንዘብ ማለትም ወደ ሶስት ቢሊዮን ዶላር ገደማ መሰረተ ልማቱን ለመዘርጋት ያስፈልገዋል። በዚህም ላይ የህብረተሰቡን የጅምላ ተሳትፎ እንደሚፈልግም ዶክተር ጎድፍሬ ያስረዳሉ። ኢትዮጵያ የአፍሪቃ የውሃ ማማ በመባል ትታወቃለች። ይህም ባላት ከፍተኛ አቀማመጥ ማለትም ተራራማ በመሆኗ እና አራቱ ዋነኛ የአፍሪካ ወንዞች መመንጫ በመሆኗ ምክንያት ነው። ደጋማው አካባቢ በርከት ያለ ገጸ ምድር ውሃ የሚገኝበት ነው። ምንም እንኳን ዘንድሮ የዝናቡ መስተጓጎል እክል ቢፈጥርም ደጋው ላይ ትንሽ የማይባል የውሃ አቅም አለ። የዝናቡ ሁኔታ ስለተዛባበት ስለ ቆላማ አካባቢ ስንናገር ደግሞ የአየር ንብረት ለውጥ በከፋ ሁኔታ ኢትዮጵያን እየጎዳ ነው። በአሁኑ ጊዜ በቆሎ አካባቢ ያለው የዝና መጠን ካለፉት 30 ዓመታት ወዲህ ያልታየና የከፋ ነው። የአየር ንብረት ለውጥ የዝናብ መታጣትን ብቻ አይደለም የሚያስከትለው። ወቅቱን ያልጠበቀና የተዛባ አመጣጥም ሌላው መገለጫው ነው። ሲያሻው ደግሞ ከሚገመተው በላይ ሊዘንብ ይችላል። ይህ መገለጫው አፋር ውስጥ መታየቱን ዶክተር ጎድፍሬ ይጠቅሳሉ። በሰሜን ምስራቅ የሚገኘው የአፋር ክልል በአመት አራት መቶ ሚሊ ሜትር ዝናብ ነው የሚያገኘው። ካለፈው ነሐሴ ወር አንስቶ በአፋር አካባቢ ዝናብ አልዘነበም። በነሐሴ ማለቂያ ገደማ በሁለት ቀን ውስጥ ብቻ ደግሞ ወደ አንድ መቶ ሚሊ ሜትር ዝናብ ወርዷል። በኤልኒኞ ምክንያት የመጣው ይህ መዛባት በበርካታ ስፍራዎች የውሃ እጥረት አስከትሏል። ውሱን የውሃ አቅርቦት ደግሞ በንጽህና አጠባበቅ ላይ ትልቅ ተጽዕኖ ይኖሯል። በአሁኑ ጊዜ በጤና ረገድ ኢትዮጵያ ውስጥ ያለው ስጋት ውሃ ካለማግኘት ችግር ጋር በእጅጉ የተገናኘ ነው። የዓለም የውሃ ቀን ዛሬ ሲታሰብ ምን ያህሉ ሕዝብ ንጹህ ውሃ ማግኘት ችሏል የሚለው ማጠያየቁ አልቀረም። እለቱን ያዘከሩ ዓለም አቀፍ ተቋማት ዛሬም በሚሊዮኖች ለሚቆጠሩ የተለያዩ ሀገራት ሕዝቦች ውሃን የማዳረሱ ጥረት ፈታኝ መሆኑን አምነዋል። በፌስቡክ ገጻችን የውሃ አቅርቦት በየአካባቢያችሁ እንዴት ነው ያልናቸው አድማጮቻችን በድምፅም በጽሁፍም ሀሳባቸውን አጋርተውናል። በጽሁፍ ከላኩልን መካከል መለሰ የተባሉት ሰው ውሃ ውሃ ነው ያላችሁት ሲሉ መልሰው እኛኑ ጠይቀውናል። አቶ ታምራት ኃይሌ ደግሞ እኔ የምኖረው መሀል አዲስ አበባ ነው፣ ንጹህ ውሃ ማግኘት ብርቅ ነው ይላሉ። ናቡ ሳዳት የተባሉትም እሳቸው ያሉትን የሚጋሩ ይመስላል ዶቼ ቬለዎች በአፍሪቃ ህብረት ዋና መቀመጫ እየኖርን ውሃ በፈረቃን የምንጠጣው ብለዋል። አኗር ጋጊፍ አስራ ሁለት ብር ካለ ንጹህ ውሃ አለ አኳ አዲስ ካሉ በኋላ አለበለዚያ ግን ጃርዲያ የሚባል በሽታ በነጻ አለ ሲሉ አስተያየታቸውን አካፍለውናል። ሙሉ ጌታ ገብረ ጻዲቅ ደግሞ ድሃ አይጣላ ከውሃ አለ። አብርሃም ወልዴ የውሃ ነገርማ ተውታ እናውራው የክልሉ ዋና ከተማ መቀሌ በከፍተኛ ውሃ ችግር ላይ ናት። አንድ በርሜል ከ35 እስከ 40 ብር እየገዛን ነው። ይኸውም ለእቃና ለልብስ ማጠቢያ እንጂ ለመጠጥማ አይታሰብም። ድሮውንም የመቀሌ ውሃ ጨዋማ ነበር፣ አሁን ግን እሱንም ማጣ ነው ይላሉ። ሌላኛው አስተያየት ሰጪ ደግሞ በላይ ዘለቀ ናቸው። እኔ በምኖርበት አካባቢ ውሃ በብዛት ይጠፋል፣ ሲመጣ ደግሞ ሌሊት ነበር። አሁን ግን ጭራሹኑ ከጠፋብን 15 ቀን አልፎናል። ከሌላ ሰፈር ለማምጣት በአንድ ጀሪካን ለሸክም ብቻ 15 ብር እንከፍላለን። ገላ መታጠብና ልብስ ማጠብ ቅንጦት ሆኖብናል። በጣም ያሳዝናል። የኢትዮጵያ ኑሮ ከድጡ ወደ ማጡ ሆነዋል ይላሉ። ቦጋ ለምህረቴ ውሃን ንጹህና ቆሻሻ አልልም፣ ያገኘሁትን ሁሉ እጠጣለሁ፣ ምክንያቱም የምኖርበት ቦታ ውሃ እንደ ልብ አይገኝም ብለዋል። የት እንደሚኖሩ ቢገልጹ መልካም ነበር። መሐመድ አማን የመቀሌ አይወራም ይላሉ ጽሁፋቸውን በቃል አጋኖ አስረው የታሸገ ውሃ መግዛት የሚችለው ያን መጠቀም ይችላል። ካልሆነ ግን ያው የቧንቧ ውሃ እስኪመጣ መጠማት ነው። አብዱላሂ ሀጂ መሐመድ በበኩላቸው የዓለም የውሃ ቀን ከኢትዮጵያ በቀር በመላው ዓለም የሚታሰብ ቀን ነው። ለምሳሌ ኦሮሚያ ውስጥ ነገሌ ቦረናን ብንወስድ ለረዥም ጊዜ የውሃ እጥረት አለ። የአካባቢው ነዋሪዎች ያላቸው አንድ አማራጭ ከሰማይ የሚወርደው የዝናብ ውሃ ነው። አላህ ከዚህ ድርቅ ህዝባችንን ይርዳልን በማለትም ይማጸናሉ። ቀዳማዊ ኃይለ ስላሴ በሚል ስም አስተያየታቸውን የጻፉት አንደኛው አድማጭ ደግሞ በእኛ አካባቢ የውሃ እጥረት ሳይሆን የውሃ መጥፋት ተከስቶ በፀሐይ ብርሃን ያለ ነው ብለዋል። ፀሐይ ውሃን ይተካው ይሆን? ስልካችሁን ተውልን ባል ነው መሰረት ከላኩልን ጥቂቶቹን አግኝተናል። እነሱ ደግሞ በአንደበታቸው እንዲህ ይላሉ። ይድነቃቸው ለገሰ ይባላሉ። ለታ ፈጽሞ ይገርምሻል። ውሃ፣ መብራት የሚባል ነገር የለም። ልክ የጦርነት ቀጠና ይመስል ይኸው ከአስር ቀን በላይ ሆኖናል ውሃ ካጣን፣ መብራትም እንደዚሁ ወር ሆኖናል። እና ምን አይነት ቦታም እንደሚታይ ግራን የሚገባው ላም የተለያዩ አመታትም እንደዚሁ በሳምንት የሚመጣበት ሁኔታ አለ። ደቦል ኦሮማፖስ አሁን ጥሩ እንቅስቃሴ ይዘዋል። በእርግጥ የድርቅ ሁኔታ አለ፣ በተለይ ወንዞች ያለበት ይመስላል። ንጹህ ውሃ አለ። በተለይ አሁን መንግሥት ቀዳሚ ወረባ በወረዳ ትልቅ እንቅስቃሴ እያደረገ ነው። አረባት የምትባል አካባቢ ሁለት ከነሞች የወረዳው ከነሞች የሚሆኑ መጠጥ ባህ ባጠማለ ያደርቅ ሁኔታ ግን እንደተባባሰ ነው። አሁን አስተዳደር ልጅነት አካባቢያችን ድሮ እና የአሁኑ እጅግ በጣም ብዙ ልዩነት አለ። ማለት መስኖ ይጠቀሙበት ነበር። አሁን የበነራባት የድሮ በእጅ የሚሰሩ ፓምፖች አሏ። እነሱ እንኳ የደረቁበት የተዘጉበት መንገድ አለ። አጠቃላይ ይሄን ይመስላል ያለ ሁኔታ። ባህር ዳር በጣም እየተቸገርን ነው። ባህር ዳር ነው የምኖረው። ውሃ በጣም በጣም የሚገርምሽ ነገር አሁን በአራት ቀን በአምስት ቀን እየመጣሽ ነው። ምን እንደሆነ ችግሩን ይገባን አልችልም። አንዳንድ ሰፈር ላይ በጣም የማይቋረጥበት አለ። በአብዛኛው ሰፈር ላይ በቃ ውሃ እየተቸገር ነው። ኖረ አዲስ አበባ ቦሌ አካባቢ ነው። በእኛ አካባቢ ያለው ያው የውሃ ስርጭት ትንሽ ጥሩ አይደለም። እርግጥ ውሃው ጥሩ ነው፣ ንጹህ ነው። ግን ያው ያለው ስርጭት ያው በጣም በጣም የሚያስመርር ነው። ብዙ ጊዜ ቀን ቀን ብዙ ጊዜ ውሃ የማይገኝበት ሁኔታ አለ። በቃ የማይጠፋባቸው ደግሞ ሳይቶች ደግሞ አሉ። ደግሞ የተወሰኑ ሳይቶች አይጠፉም። ወደዚህ ወደ አስራ ዘጠኝ አካባቢ ወደ ሀያ አካባቢ አይጠፋም። ወደ ወደ ላይ ደግሞ ወደሚካኤልኛ አካባቢ ደግሞ በጣም የውሃ እጥረቶች አሉ። እዛ በተጨማሪ ደግሞ እኔ ያው የክፍለ ሀገር አካባቢ ነኝ ያለሁት። እኛ ያለንበት አካባቢ ላይ ያው አንዳንድ የውሃ ችግር አለ። በተለይ ደግሞ የደፈረሰ ውሃ ነው ብዙ ጊዜ የሚመጣለን። ከደንን ጋር የተያያዘ ማለት ነው። አርሲ ውስጥ ነው ሰውና ወደ ኤርትራ ነው ዘሚጣት ግን፣ አሁን ቅርብ ጊዜ ሄጄ ይህን ነገር ታዘብ እመጥቻለሁ። ስድራቅ አማራ በሰሜን ሸዋ ኤፍራታና ግድም ወረዳ በሚከ አሁን በስ ደህና ነበር። አሁን ከድርቁ ጋር ተያይዞ ማለት ነው በጣም ከፍተኛ ችግር ነው ያለው። አንደኛ ሙቀቱም እየጨመረ ነው። እንዳጠቃላይ ዞሮ በጣም የከርሰ ምድር ውሃ እየቀነሰ ነው። ሙቀቱ በዚሁ የሚቀጥል ከሆነ ያው ትልቅ ስጋት አለ ብዬ ነው የማስበው። እንደኒ ማለት ነው የተፈጥሮ ምንጮች ናቸው አብዛኞቹ። ወራጅም አሉ ብዙም አሁን እሱን ለመጠጥ ያው እንጠቀምበት ነው እና በእጅ ግድብ ጋር ምን እየተሰራ በዛ ላይ ነው። እሱም አሁን እየደረ ያለበት ሁኔታ ነው ያለ። እንደውም አሁን አንድ ቀበሌ ላይ በመኪና እየተጫነ ነው በየቀኑ የሚሄድላቸው ሀያ ሺ ሊትር ምናም ማለት ነው። ዞሮ ዞሮ እንዳጠቃላየ እዚያብ ካረዳ ነው ቀንሳል የሚል ግምት አለኝ። አድማጮች ለሰጡን ማብራሪያ የዩኒሴፍ ኢትዮጵያን ባልደረባ፣ እንዲሁም አስተያየታችሁን በጽሁፍም ሆነ በቃል ያካፈላችሁንን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። ጥያቄዎች አስተያየቶቻችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።